and Radio Taverno. በ1922 እና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 10 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሶሎሞን አባት እና እኔም አሉላ ከበደነን ከግብፅ ወደ ጣሊያን የሚጓዙ ተሳዳጆችን የጫኑ ወደ አራት የሚጠጉ ጀልባዎች ሰጥሞ እስካሁን አራት መቶ ሰዎች በላይ መሞታቸው እየተነገረ ነው። ቢሞቱም አብረን ነው ምንሞቶ፣ ከዳንም አብረን ነው ብላ ሦስቱንም ልጆች ይዛ እንግዲህ ወጣቸው። ነፍሷን ይማራት። እንግዲው አለፈ። ህይወቷ አልፏል። ናቴ ከሁለት ወንድሞቼ ጋር ስዊድን ነዋሪ የሆነው ታጅዲን ሁሴን ይባላል። እናቱንና ሁለት ወንድሞቹን በጀልባ አደጋ ዋጥተዋል። በጋምቤላ በታጣቂዎች የተገደሉት ሰዎች ቁጥር 208 መድረሱን ኢትዮጵያ አስታወቀች። 208 የሚሆኑ እናቶችና ሕጻናትን በመጨፍጨፍ ወደ 102 የሚሆኑ ሕጻናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመሪሌ ጎሳ አባላት የጠለፏቸውን ህፃናት ያለምንም ቅድመ ሁኔታ እንዲመልሱ ካሳሰቡበት ንግግራቸው የተቀነጨበ ነው የሰማችሁት። ለመሆኑ የመሪሌ ጎሳ አባላት ለምንድን ነው ህፃናቱን የሚጠልፉት? በሞረለ ብቻ ሳይሆን ያው እንደሚታወቀው በከብት አርቢ ማህበረሰብ ዘንድ ልጆች በእጅጉ ተፈላጊ ናቸው። ለከብት ጥበቃና እንዲያውም የማህበረሰቡን የመከላከልና የማጥቃት አቅም ከመገንባት አኳያ ትልቅ ቦታ ይሰጣቸዋል። ዶክተር ደረጀ ፈይሳ የጋምቤላና የአፋር ክልል ህዝቦችን አኗኗር የሚያጠኑ ምሁር ናቸው፣ የሰማችኋቸው። በመጽሔት ዘገባና ትንታኔ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችኋለን። ከግብጽ ወደ ጣሊያን የሚጓዙ ተሳዳጆችን የጫኑ ወደ አራት የሚጠጉ ጀልባዎች ሰጥመው እስካሁን በታወቀው ከአራት መቶ ሰዎች በላይ መሞታቸው ተነግሯል። በነኚህ ጀልባዎች ላይ ወደ አምስት መቶ አስራ ሁለት የሚጠጉ ኢትዮጵያውያን፣ ሶማሊያውያንና ኤርትራውያን እንደነበሩበትም ይገምታል። ተሳዳጆቹን እነኚሁ ጀልባዎች ላይ የተሳፈሩት ከአራት ከአስራ ሶስት ቀናት በፊት እንደሆነ ከመስመጥ የተረፉና የመዋቹ ቤተሰቦች ተናግረዋል። ድምጻቸው ጠፍቶ ቆይቶም የሞታቸው ዜና ትናንት ከትናንት በስቲያ መሰማቱን ይገልጣሉ። ኋላ ላይ ዝርዝር ዘገባ ይኖረናል። የኢራቅ ኃይሎች ሞሱልን ከጽንፈኛው የሁከት ቡድን ከአይሲል መልሶ ለመቆጣጠር በያዙት ውጊያ ለማገዝ ዩናይትድ ስቴትስ ከሁለት መቶ በላይ ተጨማሪ የጦር ሰራዊት አባላትና ስምንት ተዋጊ አፓቼ ሄሊኮፕተሮችን ማሰማራቷን የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር ዛሬ ባግዳድ ላይ ይፋ አደረጉም። ኢራቅ የምታካሄደው ዋና ፍልሚያ ሞሱል ላይ የሚካሄደው መሆኑን ሁሉም ያውቃል ያሉት አንድ የዩናይትድ ስቴትስ የመከላከያ ሚኒስቴር ከፍተኛ ባለስልጣን ሞሱል ለኢራቅ ጦርነት የመጨረሻዋ የፍልሚያ ሜዳ ናት ብለዋል። የኢራቅ ኃይሎች በአክራሪው ቡድን ጠንካራ ይዞታ ስር የሚገኙ ቦታዎችን ለማስለቀቅ ባለፈው መጋቢት 15 የመልሶ ማጥቃት ዘመቻ መክፈታቸው ይታወቃል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር ዛሬ በኢራቅና እና በሶሪያ ከስንፈኛው ቡድን ከአይሲል ጋር በሚደረገው ውጊያ አገራቸው በምታግዝባቸው መንገዶች ላይ ከአሜሪካ ጦር አዛዦችና የኢራቅ መሪዎች ጋር ለመነጋገር ባግዳድ ያመሩት ዛሬ ነው። ኢራቃውያን ለውጊያው የሚፈልጉትን እገዛ ከመጠየቅ አያመነቱም ያሉት የአሜሪካዊ መከላከያ ሚኒስትር የጦር ጀኔራሎቻችንና ኮሎኔሎቻችን ከኢራቃውያኑ ጋር ተቀምጠው በመመካከር ላይ ናቸው ብለዋል። የመከላከያ ሚኒስትሩ ካርተር ባለፈው ቅዳሜ አርብ ኤሚሬትስ ላይ ለጋዜጠኞች በሰጡት አስተያየት የሚቀርቡበትን የምክር ሀሳቦች ዋይት ሃውስ እንደሚያጸድቃቸው ያላቸውን እምነት ገልጸዋል። በተባበሩት መንግስታት ድርጅት አደራዳሪነት በየመን ተፋላሚ ወገኖች መካከል ለዛሬ ተይዞ የነበረው የሰላም ድርድር ለሌላ ጊዜ መተላለፉ ተዘገበ። በኩዌት በዛሬው እለት ሊጀምር ታቅዶ የነበረው የመናዊ ከየመናዊ የተባለው የሰላም ድርድር በየመን የመንግስታቱ ድርጅት ልዩ መልእክተኛ እስማኤል ኦልድ ሼክ አህመድ ማብራሪያ ባለፉት ጥቂት ሰዓታት በተከሰቱ ሁኔታዎች ሳቢያ ለሌላ ጊዜ ተላልፏል። ምክንያቶቹን በተጨባጭ ምን እንደሆኑ ግን ልዩ መልእክተኛው አልዘረዘሩም። የገጠሙትን ፈተናዎች ለማለፍ ጥረት በማድረግ ላይ ነን ያሉት የመንግስታቱ ድርጅት አደራዳሪ ተደራዳሪዎች በሰላም ንግግሩ ለየመኑ ቀውስ አንዳች ሁነኛ እልባት ለማበጀት በሚያስችል በቅንነትና በትምምን ላይ የተመሰረተ ድርድር እንዲያካሂዱ ነው የምንጠይቀው ሲሉም አሳስበዋል። እስማኤል ኦልድ ሼክ አህመድ ቀጣዩ ጥቂት ሰዓታት ወሳኝ መሆናቸውን አመልክተው ተደራዳሪ ወገኖች ያለባቸውን ኃላፊነት ከፍ አድርገው እንዲመለከቱና ሁሉን አቀፍ በሆኑ የመፍትሄ ሀሳቦች ላይ እንዲስማሙም ጥሪ እናደርጋለን ሲሉ አክለዋል። የመን መንግስት ባለስልጣናት ለአስራ ስምንት ወራት ለዘለቀው ከስድስት ሺህ በላይ ሰዎች ህይወት ለተቀጠፈበትና ከፍተኛ ሰብአዊ ቀውስ ላስከትለው ግጭት ማብቂያ ለማብጀት የታለመውን ድርድር ሂደት ሆን ብሎ በማጓተት ሁቲ አማጽያኑን ተጠያቂ አድርገዋል። ማንንም የማያገል የፖለቲካዊ ሽግግር እውን ለማድረግ ተዘጋጅተናል። የህዝቡን ስቃይና ሰቆቃ ለመታደግም ያለንን ሁሉ ከመስጠት የተቻለን ሁሉ ከማድረግም አንቆጠብም ሲሉ የየመኑ የውጭ ጉዳይ ሚኒስትር አብደል ማሊክ ለመንግስታዊ የዜና ወኪል ሳባ ዛሬ ቀደም ብሎ በሰጡት አስተያየት አመልክተዋል። ለኩዌት መገናኛ ብዙኃን በሰጡት አስተያየት የእርቅ መንፈስ ያንጸባረቁት የአማጺው ቡድን ቃል አቀባይ ሙሐመድ አብዱል ሰላም በበኩላቸው በሽግግሩ ወቅት በሚነሱ ማናቸውም የፖለቲካ አለመግባባቶች ላይ ውሳኔ የሚሰጥ የሁሉንም ወገኖች ያካተተ ወይም ይሁንታ ያገኘ ላሉት አካል ምስረታ ጥሪያ አሰምተዋል። በተባበሩት መንግስታት ድርጅት አደራዳሪነት ባለፈው አመት ሁለት በየመን ተፋላሚ ወገኖች መካከል የተካሄዱ ድርድሮች ለዛሬ ሰኞ ተይዞ የነበረውን የሰላም ድርድር ለሌላ ጊዜ ከመተላለፉ በቀር ለስኬት እንዳልበቁ በተባበሩት መንግስታት ድርጅት አደራዳሪነት ከፍተኛ ውጊያ እየተካሄደ ባለበት የተደረገውን የታህሳሱን ድርድር ጨምሮ ሁለቱም ለስኬት ሳይበቁ መቅረታቸው ተዘግቧል። የጋምቢያው ፕሬዚደንት ያህያ ጃሜ መንግስት ሰላማዊ ተቃውሞ እያካሄዱ በነበሩ ሰዎች ላይ ጥቃት ከፍቶ የጋምቢያውያንን መሰረታዊና ሰብአዊ መብቶች ህገ መንግሥታዊ መብቶችንም ረግጠዋል፣ ሲሉ በውጭ ሀገሮች የሚኖሩ ጋምቢያውያን እየከሰሱ ነው። በዳያስፖራ ያሉት ጋምቢያውያን ዲሞክራሲያዊ ህብረት የተባለ ቡድን ቃል አቀባይ ፒኤሳምባ ጆው የጋምቢያ ህገ መንግስት ሰላማዊ ተቃውሞ የማካሄድ መብትን ያረጋግጣል ብለዋል። ባልደረባችን ጄምስ ባቲ ያጠናቀረው ዘገባ አለ። ቃል አቀባዩን አነጋግሮ አዳነች ፍሳይ ታቀርበዋለች። ፓሳምባጆ መንግስት ሳሎ As we speak, the Gambia government cannot still produce the body of Solo Sending or any of the other detainees who we feared death because as we speak, uh, there were reports of two other people along with Solo, that is Nogoy and Fatumata Jawara, all of the UDP who uh, are feared death or are in coma and as we speak lawyer usenu dabo who is the leader of the united democratic party is still in detention in kobedikado because uh, we do not know where he is detained and the government has not released any such information to show us where he is released oh. is የጋምቢያ መንግስት እስካሁን ባለው ጊዜ የስሎ ሳንዲንግንና ሌሎች ሁለት ተገደሉ ወይም ኮማ ላይ ናቸው የተባሉ ሰዎችን አስክሬን ለማቅረብ አልቻለም። ሁሉም የተባበረው ዲሞክራሲያዊ ዲሞክራሲ ፓርቲ አባላት ናቸው። በአሁኑ ወቅት የተባበረው ዲሞክራሲያዊ ፓርቲ መሪ እስር ቤት ናቸው። ከማንም ጋር ለመገናኘት አይፈቀድላቸውም። የት እንደታሰሩ አናውቅም። መንግስትም ስለ እሳቸው የተናገረው ነገር የለም። ፓሳን ባጆ አያይዘውም ትላንት 24 ሰዎች እንደታሰሩ ባለፈው ሐሙስ ደግሞ 13 ሰዎች እንደተያዙ ጠቁመዋል። 13ቱ የታሰሩት የምርጫ ለውጥ እንዲደረግ ሰላማዊ ተቃውሞ በጀመሩበት ወቅት ነው ይላሉ። የዲያስፖራ ቡድን ቃል አቀባዩ ፓሳን ባጆ አያይዘውም ትላንት 24 ሰዎች እንደታሰሩ ባለፈው ሐሙስ ደግሞ 13 ሰዎች እንደተያዙ ጠቁመዋል። 13ቱ የታሰሩት የምርጫ ለውጥ እንዲደረግ ሰላማዊ ተቃውሞ በጀመሩበት ወቅት ነው ይላሉ። የዳያስፖራው ቡድን ቃል አቀባይ። የጋምቢያ የማስታወቂያ ሚኒስትር በበኩላቸው የተገደሉት ሰዎች ካሉ እየተጣራ እንደሆነ ገልጸው የታሰሩት ፍርድ ቤት መቅረብ ይኖርባቸዋል ብለዋል። እኛ ጋምቢያውያን እነዚህ ሰዎች ነጻ እንዲወጡ ብቻ ሳይሆን ለተፈጸመው ሁሉ ተጠያቂነት እንዲኖር ለመታገል ቆርጠን ተነስተናል ብለዋል። የጋምቢያ የማስታወቂያ ሚኒስትር በበኩላቸው ተቃዋሚዎቹ ከሚመለከተው ክፍል ፈቃድ ሳያገኙ የተቃውሞ ሰልፍ ማካሄድ ህግ ጥሰዋል ሲሉ ተናግረዋል። ፓሳምባጆ ግን የሀገሪቱ ህገ መንግስት ማንኛውም ገንቢያዊ ሰላማዊ ተቃውሞ የማካሄድ መብት እንዳለው በግልጽ አስቀምጦታል ይላሉ። ዋናው ነገር ግን እነዚህ ሰዎች ለእንደዛ አይነት ጭካኔ ለተሞላበት ጥቃት ሊዳርጋቸው የሚችል የፈጸሙት ነገር የለም ሲሉ አስገንዝበዋል። ህግ የጣሰ ክፍል ካለ በሰላማዊ ተቃውሞ ላይ ጥቃት የከፈቱት መንግስትና የጸጥታ ኃይሎች ናቸው ብለዋል። የጸጥታ ኃይሎቹ ቶክስ የከፈቱትና እምባ አስመጪ ጋዝ የተጠቀሙት መፈክር ብቻ በያዙ ሰዎች ላይ ነው ሲሉ በውጭ ሀገራት የሚኖሩ ጋምቢያውያን ዲሞክራሲያዊ ህብረት የተባለ ቡድን ቃል አቀባይ ፓሳምባጆ ገልጸዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አራት ወር ባልሞላ ጊዜ ውስጥ የኦሎምፒክ ውድድሮችን ዋና ከተማዋ ሪዮ ዲ ጄኔሮ የምታስተናግደው ብራዚል በፕሬዚዳንቷ ላይ ከስልጣን ይወገዱ የሚለው የክስ ሂደት መከፈቱን ተከትሎ የፖለቲካ ትርምስ ሰፍኖባታል። ፕሬዚዳንት ድልማ ሩሴቭ ስለ ክሱ የሚሰጡት ምላሽ እየተጠበቀ ነው። የብራዚል የህግ መወሰኛ ምክር ቤት የ ስልሳ ስምንት ዓመቷ ግራ ዘን መመሪ ከስልጣን እንዲሰናበቱ በመጪው ግንቦት ወር ድምጽ ሊሰጥ እንደሚችል የተገለጠ ቢሆንም ይልቅ ይልቀቁ የሚል ውሳኔ ላይ ከተደረሰ የክስ ሂደቱ ባይጠናቀቅም ለስድስት ወራት ያህል ስልጣን መልቀቅ ይኖርባቸዋል። መወሰኛ ምክር ቤቱ የክስ ሂደቱ እንዲቀጥል ለመወሰን የሚያስፈልገው ቀላል አብላጫ ድምጽ ብቻ ነው። የብራዚል መገናኛ ብዙኃን እንደዘገቡት ከሰማንያ አንዱ የመወሰኛ ምክር ቤት አባላት 45ቱ ከስልጣን ማሰናበቻ ክሱ ሂደቱ እንዲቀጥል ይደግፋሉ። የብራዚሏ ፕሬዚዳንት ከታገዱ በአንድ ወቅት ደጋፊያቸው የነበሩት እናም አሁን ግን ፕሬዚዳንቷን ከሃዲ ብለው የሚወነጅሏቸው ምክትላቸው ሚሼል ቲሜር ስልጣኑን ይዛሉ። ዳሩ ግን እሳቸውም ቢሆኑ የመንግስት ንብረት ከሆነው ፔትሮባስ የነዳጅ ኩባንያ ተፈጽሟል በተባለው ሙስና ጉዳይ ስማቸው ተነስተዋል። ፕሬዚዳንት ሩሴፍ ላይ ለቀረበው ክስ መንሹ የሆነውም የመንግስት በጀት የማምታታት ተግባር አንዳንዶቹ ላይ ምክትል ፕሬዚዳንቷ ፈርመዋል ተብሏል። የአገሪቱ የህግ መምሪያው ምክር ቤት ትናንት እሁድ ባካሄደው ስድስት ሰዓት የፈጀና መጫዋጫ የበዛበት የድምፅ አሰጣጥ ፕሬዝዳንቷን ማሰናበቻ ሂደት እንዲጀምር ነው በከፍተኛ ድምፅ ብልጫ የወሰነው። ሌሊቱን ሳውፖሎና ሪዮ ዲጄኔሮ ርችት ሲተኮስ ያደረ ሲሆን በተለያዩ ከተሞች የፕሬዝዳንቷ ደጋፊዎችና ተቃዋሚዎች ሰልፍ አካሂደዋል። ሩሴፍ በምክር ቤት ውሳኔ ላይ ወዲያውኑ አስተያየት አልሰጡም። ዛሬ ማምሻውን ግን ይናገራሉ ተብሎ ይጠብቃል። አድማጮች፣ ለአለም ዜና የተመደበው ጊዜ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 10 2008 ዓመተ ምህረት ምሽት ፕሮግራም ነው። እስካሁን ምሽቱ አራት ሰዓት ድረስ አብራችሁ እንድትቆዩ አሁን የዕለቱን አበይት የዓለምና የኢትዮጵያ ሁኔታዎች የሚተነትኑበት መጽሔት ክፍለ ጊዜ እንሸጋገራለን። በቅድሚያ ግን የዕለቱን አብይ ርዕስ ከግብፅ ወደ ጣሊያን የሚጓዙ ፍልሰተኞችን የጫኑ ወደ አራት የሚጠጉ ጀልባዎች ሰጥመው እስካሁን ከአራት መቶ ሰዎች በላይ መሞታቸው እየተነገረ ነው። በእነዚህ ጀልባዎች ላይ ወደ 512 የሚሆኑ ኢትዮጵያውያን ሶማሊያውያንና ኤርትራውያን ነበሩበት ተብሎ ይገመታል። ፍልሰተኞቹ እነዚህ ጀልባዎች ላይ የተሳፈሩት ከ ከ13 ቀናት በፊት እንደሆነ ከመስመጥ የተረፉና የሟች ቤተሰቦች ይናገራሉ። ድምፃቸው ጠፍቶ ቆይቶ የሞታቸውን ዜና ትናንትናና ከትናንት በስቲያ መስማታቸውን ይገልጻሉ። ጽዮን ግርማ ዘገባ አላት። ከግብፅ ካይሮና አሌክሳንድሪያ ተነስተው ባህር አቋርጠው ወደ ጣሊያን ለመግባት በርካታ ኢትዮጵያውያን፣ ኤርትራውያንና ሶማሊያውያን ተራ እየጠበቁ ነው። በዚህ በጀልባና በመርከብ በሚደረግ ጉዞ በልምድ እስከ ስምንት ቀን ይወስዳል ጣሊያን ለመግባት። ከ አስራ ሶስት ቀናት በፊት በደላሎች አማካኝነት እያንዳንዳቸው 20000 ዶላር ከፍለው የተሳፈሩ ዜጎች ግን ድምጻቸው ከጠፋ እንደቆዩ በግብፅ ካይሮ የሚገኙ ቤተሰቦቻቸውና ጓደኞቻቸው ይናገራሉ። በቀጣይ ለጉዞ የተሰናዱ ሌሎች መንገደኞች የእነርሱ ድምፅ በመጥፋቱ ምክንያት ከጉዞ ታቅበው በመጠበቅ ላይ ነበሩ። ትላንትናና ከትላንት በስቲያ ግን መረጃዎች መምጣት ጀመሩ። ጀልባዎቹ ባህር ላይ መስጠማቸውንና ወደ አራት መቶ የሚደርሱ ተሰዳጆች ህይወታቸው ማለፉን፣ ሙአስ መሐመድ ይባላል። ከመስመጥ የተረፈ ነው። ከ13 ቀናት በፊት ሐሙስ ቀን የሁለት ወር ልጁንና ሚስቱን ይዞ ወደ ጣሊያን ለመሄድ ጀልባው ላይ መሳፈሩን ነግሮናል። እንደ ሙዋስ ገለጻ ሐሙስና አርብ ሙሉ ቀንና ሌሊት ባህሩ ላይ ሲጓዙ ቆይተው አርብ ሌሊት እነርሱ ከተሳፈሩበት ቀድሞ የሄደና ወደ 300 ሰው የጫነ ጀልባ ጋር ይደርሳሉ። እነርሱ የተሳፈሩበት በአራት የተለያዩ ጀልባዎች እንደነበርና ከጀልባዎቹ ላይ ወደ ሌላ ጀልባ በመሻገር ላይ እያሉ ጀልባው ተገልብጦ ሰው ባህር ውስጥ መግባት ጀመረ። እነርሱ የነበሩበት ጀልባ ላይ 240 ሰው ሊገቡበት የነበረው ላይ ደግሞ 300 ሰው እንደነበር ይገልጻል። ሰንቦደ መርከምኒሱን ሚዘኔቲኒን ጀለገለገለ አረመፈቀኘት ልሞት ባቲ ለማቴቲ ጀልባው ሚዛኑን ስቶ ተገለበጠ። ለምሳሌ እኔ የሁለት ወር ሕፃን ልጄና ባለቤቴ ጋር ነበርኩ። ጀልባው ላይ የቀሩት ወደ 24 የሆኑ ነበር። እኛ ልንሳፈር ያልንበት ትልቁ ጀልባ ሲገለበጥ አንድ አስር የምንሆነው ዋይንተን ወደ አመጣን ጀልባ ጋር ተመልሰን ሄድን። ጀልባው ላይ ቀርተው የነበሩ አረቦች ገመድ ወረወሩልን። ገመዱ ላይ ተንጠልጥለን ተሳፈርን። ልክ እንደኛው ሁሉ ዋይንተው የተረፉ በሞትና በሕይወት መካከል የሚገኙ ነበሩ። ጀልባው ግን ሊጠብቃቸው አልቻለም። እዛው እያየናቸው እኛን ብቻ ይዞ ጉዞ ጀመረ። በተሳፈሩበት ጀልባ መጓዝ ከጀመሩ ከቀናት በኋላ ሞተሩ በመበላሸቱ እዛው ውሃ ላይ ለአራት ቀናት እንደቆዩ የሚናገረው ሞዋስ መሐመድ በመጨረሻ የሚገኙት ግሪክ እንደሆነና ስልክ ደውለው የሚያተርፋቸውን እንዲጠሩ ከአሻጋሪዎቹ እንደተናገራቸው ይገልጻል። በዛም መሰረት ሌላ ጀልባ መጥቶ እንደወሰዳቸውና አሁን ግሪክ በፖሊስ ቁጥጥር ስር እንዳሉ አስረድቷል። ሞዋስን ያነጋገር ነው ለቤተሰቦቻቸው ደውለው እንዲናገሩ በተሰጣቸው ስልክ ሲሆን፣ እያነጋገር ነው ባለበት ወቅት ስልኩ ተቋርጧል። እርሱና አብረውኝ አሉ ያላቸውን ወደ 34 የሚጠጉ ከመስመጥ የተረፉ ኢትዮጵያውያን፣ ሶማሊያውያንና ኤርትራውያን አሁን በምን ሁኔታ ላይ እንደሚገኙ ስልክ ባለመስራቱ ልናገኛቸው አልቻልም። ተሰዳጆቹ ጉዞ የጀመሩት አንዳንዶቹ በጀልባ ነው ሲሉ አንዳንዶቹ ደግሞ ሊሻገሩበት የነበረው መርከብ ነበር የሚል መረጃን የሰማን ሲሆን እስካሁን ግን በደረሰን መረጃ አራት ጀልባዎች ባህሩ ላይ መስመጣቸውን ነው። በሌላ በኩል ደግሞ ስዊድን ሀገር የሚገኝ ታጅድን ሁሴን የተባለ እናቱ፣ ሁለት ወንድሞቹና የአጎቱ ልጅ አብረው ጉዞ ጀምረው የነበሩና አንድ ወንድሙ ብቻ ሲተርፍ እናቱ፣ የአጎቱ ልጅና ወንድሙ ግን ሰጥመው ሕይወታቸው ማለፉን መስማቱን ገልጾልናል። ታጅድን ማምሻውን አነጋግሬው ነበር። እናቱ ጉዞ ከጀመሩበት ጊዜ ጀምሮ ያለውን ሁኔታ በማብራራት ይጀምራል። እኛም የምኖረው እንግዲህ የቦርዶዴ ከተማ ነው። እናቴ ከቦርዶዴ ተነስታ እንግዲህ ወደ መታሀራ ገብታ ነበረች። እኔ ወደዚህ ወደ ውጭ ሀገር ከመጣሁት በኋላ ወደዛ ግቢ ብያት ወደ መታሀራ ቀይራ ነበረች። መኖሪያ ቤት እዛው መታሀራ ነበር የምትኖረው ለብዙ አመት። እንግዲህ እንግዲህ ከዛ አልተሳካላትም። እንግዲህ እናቴ ወደ አስራ አምስት አመት አልተገናኘንም ነበረ። ከዛ እንግዲህ መታ እንግዲህ ሰላም እንድትችላይ ምናምን ወደ ዚሃራ ምናምን ወደ እንድትመጣልኝ ከዚህ ስዊድ ኢሚግሬሽን ጠይቄ ነበረ። ብዙ ብር ከፍላ ለሷ እንግዲህ ምን ኢንፋክት ድልሽ አለ ግን ከልጆችሽ ጋር አይሆንም አሏት። እሷ እንግዲህ እኔ ልጆቼን እዚህ ጥዬ አልሄድም አለች። እናቴ ከሀገር ቤት ወጥታ ነበረች ሳትነግረኝ፣ ሱዳን ስደርስ ነበር የነገረችኝ። ከሱዳን እዛ ሆና ወደ ኢጅፕት መግባት ፈልጋለሁ ምናምን ብላኝ ነበረች። ከዛ ወደ ኢጅፕት ገባች። ኢጅፕት እንደገባች እንግዲህ ወደ ይወልች ጋር ልጆቿንም እሷንም አስተዋውቃ እንግዲህ ቀጠሮ ወረቀት ወስዳ ነበረች እናቴ። እዛ ቆይና እንግዲህ ሁሉንም ነገር አድርግልሻለሁ። ለእሷም ሁሉም ከዛ ሲያነጋግራት ቆይቶ እናቴ እዛው ጠብቂ፣ እንግዲህ አትውጪ። ይሄ መንገድ እኔ በደንብ ብዙ ስለሚያውቅ ብዙ ሰው አልቋል በዚህ ባህር ላይ እንግዲህ እኔ ደስ ይላለኝም አልኳት። እንግዲህ እሷ ምንም አላህ የጻፈልኝም ቀን መሞቴ አይቀርም ብላ እንግዲህ ልጆቿን ይዛ ኧረ ስ እንግዲህ ብትሄጂም፣ እስኪ ሁለት ቦታ ተከፋፍላችሁ ሁለት ሁለት ሆናችሁ ብትሄዱ በጣም ቆንጆ ነው እናትዬ፣ ለምን አትሰምኝም? አልኳት። ቢሞትም አብረን ነው፣ ምን ሞቶ ከዳንም አብረን ነው ብላ ሶስቱንም ልጆቹ ይዛ እንግዲህ ወጣች። ያው ነፍሷን ይማራት እንግዲህ ያው አለፈ። ይሄውታ አልፋል። እናት ከሁለት ወንድሞች ጋ የእናትህን መሞት እንዴት ነው የሰማኸው? ወንድሜ ወቅቱ ላይ ትንሽ ወደ አስራ ስድስት አመት የሚቀርበው ልጅ አሁን እሱ ከአምስት መቶ ሰው ላይ የተረፈው ሰላሳ ስድስት ሰው ነው ከዛ ከሰላሳ ስድስቱ ሰው ወንድሜ አንደኛ ነው ማለት ነው። አገኘኸው ወንድምህን? ወንድሜን ዛሬ አነጋግሬው ነበረ፣ በደንብ አነጋግሬው ነበረ ወደ አንድ ሰዓት የሚሆን ምን አለ። ከዛ ከኢጂፕቴ እንደነገሩን ደላሎቹ፣ ግን ውሸት ነው የሚናገሩ ደላሎቹ። እንደነገሩኝ ዓርብ ቀን ይሄ ያለፈው ዓርብ ቀን ማለት በአስራ ስድስት እዛ መርከብ ላይ ያሉትም በባህር ላይ አነጋግሬን አለ በሰላም ነው ያሉት ብሎኝ በስልክ ነግሮኝ ነበረ ደላለው። ከዛ ያስወጣቸው ማለት ነው። እሺ እኔ አሁን ዛሬ ወንድሜን ስጠይቅ እኛው ያለፈው ዓርብ ከምሽቱ ወደ አስራ አንድ ሰዓት ከምሽቱን የወጣን አለ። በኢትዮጵያ አቆጣጠር ነው የሚነገረኝ። ከዛ ወጥተን ቀኑን ሙሉ ተጉዘን ተጉዘን ከምሽቱ ወደ ሰባት ሰዓት እንግዲህ ወደ ቅዳሜ ምሽት ማለት ነው። ሰመጡ እንግዲ ሚሊበልሽ እንግዲህ እኛ ከዛ የተረፍ ነው እኛን ያለኝ ወንድምህ ስልክ ደውሎ ወደ አንተ መጀልባዎቹ በሰጠሙበት ወቅት የነበረውን ሁኔታ እንዴት አስረዳ። እንግዲህ እሱ እንደነገረኝ እንትን ነው፣ ሁለት ፎቅ ነው ያለው። እናቴና ወንድሜ ታችኛው ፎቅ፣ የስረኛው ፎቅ እንትን ነበረው ይሄ ታናሽ ወንድሜና ይሄ ያጎቴ ልጅ ደግሞ ፎቅ ላይ ላይኛው ፎቅ ላይ ነበሩ። ከዛ እነሱ እንደሰመጡ እኛ በላይን ያለ ነው። በዛ መዋኛት ጀመርን አለ እንግዲህ የአጎቴ ልጅ። አብረን እየዋኘን እያለ እሱ አቅቶት እንግዲህ በዛው ቀረ አለ ሕይወቱ አለፈ። በዛ እና እሱ እንደነገረኝ እንግዲህ እናቴ ቁርአን ምናምን ይዛ ነበረች እዛው ላይ እየቀራች በዛው አለፈች። ቻለ ና ተረፋቸው። ማን ደረሰላቸው? እንዴት ተረፉ? ከዛ የሆነ ትንሽ መርከብ መጣችልን አለ እዛው ባህር ላይ የሆነ መርከብ እዛ መተው ልን- ጭማን ይዞ መጣ አለኝ። ስንት ኢትዮጵያኖች ናቸው? አለ ወንድምን ስታነጋግረው አሁን ከእሱ ጋር ያለው እንግዲህ ዘጠኝ ሰው ከእኔ ጋር አለ ብለዋል። ኢትዮጵያ ስማቸው ነው እንኳን ልጠክሴ አልችልም አለኝ። በጣም ደክመዋል። ውሀም በጣም እንትን ውስጥ ቆይቶ ነበረ። በጣም ደክመዋል። እንግዲህ ተመልሼም ሊያገኝ አልቻልኩም። ተዋወቃቸው ልጆች እዛ ቤት አብረን የኖሩ የነበሩ አሉ። ብዙ ሶማሌዎችም አሉ። የሀገራችን እዛ ሶማሊያ አለ ከሶማሌላንድ የመጡ ብዙ ብዙ፣ ግን ሶማሌላንድ ናቸው አለ የተረፉት፣ ምን ያለቁትም የተረፉትም እንግዲህ ከሰላሳ ስድስቱ እኛ አስር ነው ዘጠኝ ነው የምንሆነው አለ ኢትዮጵያው፣ እንግ የሞቱ ሶማሌ ነው። ስንት ኢትዮጵያውያን ሞቱ አለ እየሞቱትን እንግዲህ አልነገረኝም። እሱ በድምሩ ነው የነገረኝ ከስሜ ከአምስት መቶ ሰው አምስት መቶ አስራ ሁለት ነው አለኝ። እንደዚህ በአልሳሳት እንደዛ ነበር አለኝ። ከዛ የተረፉት እንግዲህ ሰላሳ ስድስቱ ነው የተረፈው። ስንት እንደሞቱ እንግዲህ አሁን የት ነኝ አለ። ወንድምህ ያለበትን ሁኔታ ነግሮሃል? ወንድም አሁን ያለው እዛ ግሪክ ነው ያለው። ግሪክ ላንድ ነው ያለው እና እንግዲህ ሁኔታው እንዴት ነው ስለው አስፈረሙኝና እንግዲህ ካምቢ ውስጥ ነው ያለ ነው የሆነ ካምቢም ሰውን የሆነ ትንሽ እዛ ባህር ዳር ላ ባህር ዳር አካባቢ ነው ያለ ነው ከተማው። እንግዲህ ስሙም አላውቀውም። እንግዲህ እዛ እጅ ሰጥተን ወይ ወደ ኢጣሊያን ወይ ወደ ጀርመን እንወስዳቸዋለን ወይ ወደ አገር ትመለሳላችሁ ምናምን ብሎ ሲያናግሩ ነበረ። ቋንቋም አላወቅንም። ቋንቋም እችል ሰው እንፈልግላቸዋለን ብሎ ተናግሮ ሄደዋል። በዛው ላይ የሚታስተላልፍልኝ እስቲ መልእክት ፈልጌ ነበረ። እሺ ዘመዶቼ እንግዲህ አሉ ወንድሞቼም እህቶቼም እዛ አጎትም አክስቴም እዛ አገር ቤት ያሉት ሁሉም። እንግዲህ ያው እናቴና ወንድሞቼ አብረን ነው ያጣነው። እንግዲህ ሀይዟችሁ፣ እንግዲህ ተባበሩ፣ እንትን ትልኝ እፈልጋለሁ። እንግዲህ እናቴ አብረን ነው ያጣነው። እኔ እናቴን አጥቻታለሁ። ያው እንግዲህ እሷም የጀነት ሰው አላህ ያርጋትና ወንድሞቼም እንደዚያው እናንተም እንግዲህ ሀይዟችሁ፣ ተባበሩ ነው የምለው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ የወንጀል ችሎት ባለፈው ሳምንት በሰጠው ውሳኔ በነጻ ያሰናበታቸው ሁለት ሰዎች እስከዛሬ ድረስ እንዳልተፈቱ የቅርብ ምንጮች አስታወቁ ይላል። ፖሊስ ማዕከላዊ የወንጀል ምርመራ እንደወሰዳቸውም ተመልክቷል። የፖሊስ እርምጃ ምክንያት ግን እስካሁን አልታወቀም። መለስካቸው አምሀ አጭር ዘገባ ይዟል። ሚያዝያ 7 ቀን 2008 ዓ ም የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት በነዘላለም ወርቅአገኘሁ የክስ መዝገብ አቃቢ ህግ በሽብር ወንጀል ክስ ከመሰረተባቸው አምስት ሰዎች መካከል ሁለቱን ማለትም አቶ ዮናታን ወልዴንና አቶ ባህሩ ደጉ የሚባሉትን ተጠርጣሪዎች አቃቢ ህግ ያቀረበባቸውን ማስረጃዎች በመከላከላቸው በነጻ ቢያሰናበታቸውም እስከ ዛሬም እንዳልተፈቱ የአንዱ ተከሳሽ አባት አቶ ወልዴ ላቀው ዛሬ ለቪኦኤ አስታውቀዋል አቶ ወልዴ እንደገለጹት ውሳኔ በተሰጠበት ዕለትና ቅዳሜ በፍርድ ቤቱ ትእዛዝ መሠረት ፍቹ ያልተፈጸመ ቢሆንም በዛሬው ዕለት የሚያስፈልገው ስርዓት ሁሉ ተጠናቆ ከወህኒ ቤት እንደሚወጡ ይጠበቅ ነበረ። እንደተጠበቀውም ከወህኒ ቤት ሲወጡ ከደጃፉ ላይ በፖሊሶች እንደገና ተይዘው ማዕከላዊ ወንጀል ምርመራ ወደተሰኘው ስፍራ እንደተወሰዱ ገልጸዋል። እንደገና ወደ ማዕከላዊ ምርመራ የመወሰዳቸውን ምክንያት ለማወቅ እንዳልቻሉና ነገ መጥተው እንዲጠይቁ እንደተነገራቸውም አቶ ወልዴ ጨምረው ገልጸዋል። ፍርድ ቤቱ ባለፈው ሳምንት ሁለቱን ተጠርጣሪዎች በነጻ ሲያሰናብት፣ አቶ ዘላለም ወርቅአገኘሁን አቶ ሰለሞን ግርማንና አቶ ተስፋዬ ተፈሪን በተከሰሱበት ወንጀል ጥፋተኛ እንዳላቸውም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ኢትዮጵያ ከደቡብ ሱዳን ጋር በምትዋሰንበት ድንበር ተሻግረው ጥቃት ባደረሱ የመሬሌ ጎሳ አባላት እንደተገደሉ የታወቀው ሰዎች ቁጥር ወደ 208 ማሻቀቡን የኢትዮጵያ መንግሥት አስታውቋል። ከብት ዘራፊ የመሬሌ ጎሳ ታጣቂዎች 100 ሕፃናትንም ጠልፈው ወደ ደቡብ ሱዳን መሄዳቸውን የኢትዮጵያው ጠቅላይ ሚኒስትር አስታውቀዋል። ዝርዝሩን ሄኖክ ሰማጊዜር ይዞታል። የኢትዮጵያ መንግሥት ባለሥልጣናት በሳምንቱ ማብቂያ እንዳሳወቁት ብዙዎቹ ሟቾች ሴቶችና ሕፃናት ናቸው። በጋምቤላ ክልል አርብ ዕለት ጥቃቱን ማድረሳቸው በኢትዮጵያ መንግሥት ከፍተኛ ባለሥልጣናት የተገለጸው የመሪሌ ጎሳ አባላት ናቸው። የሟቾቹ ቁጥር 208 ሲሆን የኢትዮጵያ መንግሥት ባለሥልጣናት ታገቱ ያሏቸው ሕፃናት ቁጥር ከ102 እስከ 108 ይደርሳል። 75 ሰዎች መቁሰላቸውን የመንግሥት ምንጮች ገልጸዋል። እሁድ ማምሻውን ለኢትዮጵያ ሕዝብ በቴሌቪዥን ንግግር ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግሥታቸው በደረሰው ጥቃት ማዘኑን ገልጸው የሜሪሌ ጎሳ ታጣቂዎችን ተጠያቂ አድርገዋል። ከዚህ በፊት በተለምዶ ይሄ የምሩላ ጎሳ የሚባል የጎሳ አባላት በተለያዩ ጊዜያት ወደ ጋምቤላ ክልል ድንበራችን አቋርጠው በመግባት በባህላዊ መንገድ እና በተለያዩ ኋላ ቀር አስተሳሰቦች ምክንያት በህጻናት ዘረፋ፣ የከብቶች ዘረፋ እንደዚሁም ደግሞ የተለያዩ ግድያዎችን እየፈጸሙ እንደሚሄዱ ይታወቃል። የዛሬው ግን ለየት የሚያደርገው ከዚህ በፊት የነበሩ ጥቃቶች በመጠናቸው ትንሽ እና በአርብቶ አደር አካባቢ እና በድንበርም አካባቢ እንደዚህ አይነት ችግሮች ይከሰታሉ ተብሎ የሚወሰድም ቢሆን ነገር ግን የዛሬው ለየት የሚያደርገው በርካታ ህጻናትንና እናቶችን አሁን በደረሰን መረጃ መሰረት ወደ 208 የሚሆኑ እናቶችና ህጻናትን በመጨፍጨፍ ወደ መቶ ሁለት የሚሆኑ ህጻናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል። የኢትዮጵያ የመከላከያ ሰራዊት ስልሳ የሚሆኑ አጥቂዎችን መግደሉን የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለአሶሲትድ ፕሬስ የዜና ምንጭ አስታውቀዋል። አቶ ጌታቸው አክለውም የኢትዮጵያ ኃይሎች ወደ ደቡብ ሱዳን ተሻግረው አጥቂዎቹን ሊያሳድዱ እንደሚችሉ አስረድተዋል። ትናንት ማምሻውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ የኢትዮጵያ የጸጥታ ኃይሎች እየወሰዱት ያለውን እርምጃ ሲያብራሩ የታገቱት ህጻናት ያለምንም ቅድመ ሁኔታ እንዲመለሱ ጥረት ተይዟል ብለዋል። መንግስት በአሁኑ ሰዓት እነዚህን የታጠቁ ኃይሎችን የመከላከያ ሰራዊታችን የቦታው በመድረስ እየገቡበት ገብተው የተነጠቁ ልጆቻችንን ያለአንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እነዚህ የታጠቁ ኃይሎች የገቡበት ገብተው ደግሞ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው። እስካሁንም በርካታ ታጣቂዎችን ገድሏል። ወደፊት ቁጥሩ የሚገለጽ ይሆናል። ነገር ግን ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት ከደቡብ ሱዳን ሪፑብሊክ መንግስትና ከሚመለከታቸው አካላት ጋራ መወያየት ጀምሯል በጉዳዩ ላይ ፣ ስለዚህም ይሄ በሚቀጥሉት ጊዜያት ህዝባችንን እንዳይጎዳ በሚያደርግ ደረጃ የደቡብ ሱዳን ሪፑብሊክ መንግስት ሁኔታዎችን እንዲያስተካክል ለማድረግ የተጀመረውን ጥረት አጠናክረን እንቀጥላለን። የሜሪሌ ጎሳ ታጣቂዎች ከደቡብ ሱዳን ድንበር የተሻገሩ መሆኑን የገለጹት ጠቅላይ ሚኒስትሩ ጥቃቱን ያደረሱት ታጣቂዎች ከደቡብ ሱዳን መንግስትም ሆነ ከአማጽያኑ ጋር ግንኙነት እንደሌላቸው ጨምረዋል። ከደቡብ ሱዳን መንግስት ጋር የጋራ ድንበር ተሻጋሪ የጸጥታ ጥበቃ አሰራር ለመፍጠር በኢትዮጵያ በኩል ጥያቄ መቅረቡን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል። የደቡብ ሱዳን ሪፑብሊክ መንግስትም ሆነ በቅርቡ ከመንግስቱ ጋራ በትጥቅ ትግል የሚፋለመው የተቃዋሚ ኃይል የሁለቱም እጅ እንደሌለበት ለማረጋገጥ ችለናል። ስለዚህ ከመንግስቱ ጋራ የምናደርገን ግንኙነት በማጠናከር ዜጎቻችን ላይ ለደረሰው በደል አስፈላጊው ሕጋዊና አስተዳደራዊ እርምጃ እንዲወሰድ አበክረን እንሰራለን። ከዚያ ባሻገር ግን በድንበር አካባቢ ድንበራችን በጣም ሰፊ ነው። በሺዎች ኪሎ ሜትር የሚጠጋ ድንበር ከደቡብ ሱዳን ጋር እንዋሰናለን። በዚህ አካባቢ በተለያየ ጊዜ ቦታ እየቀየሩ እነዚህ አጥፊ ኋላቀር ኃይሎች እየገቡ ህዝቡን የሚገዱበት ሁኔታ ስላለ የደቡብ ሱዳን መንግስት አስፈላጊውን ቁጥጥር እንዲያደርግ በእኛም በኩል የተለያዩ እርምጃዎችን በመውሰድ ጥቃቱ በተለያየ ጊዜ ቦታ እየቀየረ የሚመጣም ቢሆን በአስተዳደራዊ እና ዲፕሎማሲያዊ መንገድ ይሄ መንግስት ዜጎቹን እንዲያሳርፍ የማድረግ ስራ በጋራ መስራት የሚገባን ይሆናል። በእኛ በኩል የደቡብ ሱዳን መንግስት ጋራ በጋራ በመሆን መከላከያ ኃይላችን እንደዚህ አይነት በትጥቅ የሚፋለሙ አርብቶ አደሮችም ቢሆኑ ህገወጥ ስለሚሆን ይህን ህገወጥነትን ለመከላከል የአካባቢው ድረስም በመሄድ የጋራ ኦፕሬሽን ለማድረግ ፈቃድ እየጠየቅን ያለ ነው። ስለዚህ ይሄንን አጠናክረን የምንቀጥል ይሆናል። በድጋሚ ለደረሰው አሰቃቂ የህጻናትና የእናቶች ጭፍጨፋ የኤፍድሪ መንግስት የተሰማውን ጥልቅ ሐዘን ይገልጻል። ለተጎዱ ወገኖችም አስፈላጊውን ነገር ሁሉ ለማድረግ ዝግጅት እያደረግን እንገኛለን። ጥቃቱን አደረሱ የተባሉ ታጣቂዎችን ለህግ ለማቅረብ ከደቡብ ሱዳን መንግስት ጋር ኢትዮጵያ አብራ እንደምትሰራ ጠቅላይ ሚኒስትሩ ጨምረው ገልጸዋል። የደቡብ ሱዳን ባለስልጣናት በጉዳዩ ላይ እስካሁን የሰጡት መግለጫ የለም። ኢትዮጵያ ውስጥ ወደ 300 ሺህ የሚጠጉ የደቡብ ሱዳን ስደተኞች በጋምቤላ ክልል ውስጥ ይገኛሉ። ሄኖክ ይህንኑ የጋምቤላን ጥቃት አስመልክቶ ባለሙያ ጋብዟል። ዶክተር ደረጀ ፈይሳ ይባላሉ። የጋምቤላና የአፋር ክልልን ህዝብ አኗኗር የሚያጠኑ ምሁር ናቸው። ወደ ማብራሪያው እናልፋለን። በሞርሌ ብቻ ሳይሆን ያው እንደሚታወቀው በከብት አርቢ ማህበረሰብ ዘንድ ልጆች በእጅጉ ተፈላጊ ናቸው። ለከብት ጥበቃና እንዲያውም የማህበረሰቡን የመከላከልና የማጥቃት አቅም ከመገንባት አኳያ ትልቅ ቦታ ይሰጣቸዋል። ያው በዚህም ተያያዥ በሆነ መንገድ ከብት አርቢዎች ማህበረሰቦች ዘንድ የከብት መዘራረፍም የተለመደ ነውና በሙሩሌ ማህበረሰብ ደግሞ ከሁሉም በተለየ መልኩ ልጆችን ከሌሎች ማህበረሰቦች መዝረፍ ወይም መውሰድ በጣም የተለመደ ነው። በጋምቤላም አሁን በዚህ ደረጃ ሆነ እንጂ ላለፉት አስር ዓመታት በየዓመቱ ከከብት ዝርሳዎች ጋር በተያያዘ ልጆችንም የመውሰድ ድርጊቶች ነበሩ። አሁን ከፍ ያለ ደረጃ ላይ በመድረሱ ነው አሁን ዓለም አቀፋዊ ሽፋን ያገኘው እንጂ በየአመቱ ሲደረግ የነበረ ሁኔታ ነው። በየጊዜው እኛም ዘገባ የምናቀርብበት ነው። እንደዚህ አስር ሰው አስራ ሰባት ሰው ወሰዱ የሚሉ ዜናዎችን ስንዘግብ ቆይተናል። እንግዲህ የከብት ዘረፋ እንደዚሁም ደግሞ ሕጻናት ልጆችን ይዞ ጠልፎ የመውሰድ ሁኔታ በተለያዩ አርብቶ አደር አካባቢዎች የሚተገበር እንደሆነ ነው። መሪሌዎች ብቻ አይደሉም ይሄን የሚያደርጉት። አይደለም ልክ ነው፣ የዚህ የከብት አርቢ ማህበረሰብ ዘንድ በስፋት ይደረጋል። ግን አሁን አንድ መታወቅ ያለበት እንደ ባህል ሆኖ ለረጅም ጊዜ ሲደረግ የነበረው የከብት ዝርፊያ እና አሁን አሁን እየተደረገ ያለው ግን በእጅጉ ይለያያል። የበፊቱ እንዲህ ችግር ሲያጋጥም በተፈጥሮ የሚሆን አንዳንድ ችግር በሚያጋጥምበት ጊዜ የተጎዳው ማህበረሰብ ከጎረቤቱ የመውሰድ ልማድ አለ። ያ ግን የደረሰበትን ችግር ከመሸፈን አኳያ እንጂ በአጥቂነትና ይሄን ያህል ከፍተኛ ጉዳት ለማድረስም አይደለም ከተወሰነ ደረጃ በኋላ ይቆማል እና በከብቶች ነው የሚወሰነው እንጂ ወደ ሰው ግድያ አይሄድም። ግን በሁሉም የከብት አርቢ ማህበረሰቦች ዘንድ ማለት ይቻላል በአሁኑ ጊዜ ይሄ ባህላዊ የከብት መዘራረፉ ሌላ መልክ እያያዘ መጥቷል ወደ ንግድና ወደ ወንጀል የመሄድ አዝማሚያ አለው። ትልቅም ቢዝነስም እየሆነ ስለሆነ አሁን ያለውን እንደ ባህል ብቻ ማየቱ ትክክለኛውን ስዕል ያሳየናል ብዬ አልገምትም። ስለዚህ ወንጀልና ከዛም ጋር ተያይዞ ንግድ አለ ነው። ምክንያቱም ቁጥሮቹን ስንመለከት ለምሳሌ ወደ ሁለት ሺህ የሚሆኑ ከብቶች ናቸው እንደተነዱ የተገለጸው። እንደዚሁም ደግሞ በርካታ ህጻናት ናቸው የተወሰዱት። ከመቶ ሁለት እስከ መቶ ስምንት የኢትዮጵያ መንግስት ባለስልጣናት የተለያዩ ቁጥሮችን እየሰጡ ነው። የሞቱት ሰዎች ደግሞ ብዙዎቹ ህጻናትና ሴቶች እናቶች ናቸው ነው የሚሉት የኢትዮጵያ መንግስት ባለስልጣናት። ለምንድን ነው ሴቶች ብቻ የሆኑት? እንደው በስፋት እኔ እንደሚመስለኝ እንግዲህ አሁንም ሌላ ደግሞ ለየት ያለ ባህሪ እንዲይዝ ያደረገው እዚህ የከብት መዘራረፉ በዚህ በከብት አርቢዎች ማህበረሰብ ዘንድ እና በጠረፍ አካባቢ የሚኖሩ ህዝቦች ዘንድ ከፍተኛ የሆነ የመሳሪያ ዝውውር አለ። ይህን መሳሪያ ግን ሁሉም በእኩል ደረጃ አያገኙትም እና ባላቸው አቀማመጥ እና ከተለያየ ወገኖች ጋር ካላቸው ግንኙነት አኳያ በአሁኑ ወቅት ሙሩሌዎች በተለይ በደንብ ታጥቀዋል። ከአካባቢው ሰው ቁጥራቸው አነስ ቢልም በደንብ ስለታጠቁ ያንን እንደ አዲስ አቅም ሀይል በመጠቀም ነው ጎረቤቶቻቸው ላይ ጫና እያደረጉ ያሉትና። ይሄ ደግሞ የድሮው የከብት መዘራረፍ ወይ በጦር ነው ወይ በባህላዊ መሳሪያ ነው እንጂ እንደዚህ በአውቶማቲክ መሳሪያ የታገዛ አይደለም። እና ያ ደግሞ ከፍተኛ ጉዳት እንዲያደርሱ አድርጎታል። እና እንግዲህ ወንዱ ወይም ወጣቱ ወይ ይሸሻል ወይ ራሱን ለመከላከል በሚያደርገው እንትን፣ ይበልጥ ተጋላጭ የሚሆኑት ሴቶችና ልጆች ናቸው። እና ይሄ ነው እንግዲህ ትንሽ ችግሩን የከፋ የሚያደርገው ድሮ ኮሚኒቲ ወይም ፓብሊክ ሞራሊቲ ነበረ። ከብትም ቢዘረፍ በተቻለ መጠን ሰዎች አይገደሉም። ቢገደሉም በተለይ ተጠቂ የሚባሉት ልጆችና ሴቶችን የማጥቃት እንትን የለም። ሁሉም ባህሎች ይኮንኑ ነበር ይሄንን። አሁን ግን የዚህ አዲስ ገጽታ መያዙ ማንንም እንደማይተውና ይባስ ችግሩ እየተባባሰ እንደመጣ ነው የምናየው። አዲስ ገጽታ ያሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተናገሩ ጊዜ ጥቃቱን ያደረሱ ታጣቂዎች ከደቡብ ሱዳን መንግስት፣ እንደዚሁም ደግሞ ከአማጽያኑ ጋር ግንኙነት የላቸውም ብለዋል። ግን በዛ አካባቢ ያለው የጸጥታ መደፍረስና የጦርነት ሁኔታ ምናልባት የጦር መሳሪያ ዝውውሩን ጨምሮ ሊሆን ይችላል በጸጥታ ጥበቃውም ላይ እንደዚሁ የመደፍረስ ሁኔታን የፈጠረ ይመስሎታል? ልክ ነው። በተለይ ደቡብ ሱዳን የእርስ በርስ ጦርነት መኖርና ተያይዞም ያለው አለመረጋጋት በቂ የጸጥታ ኃይሎች እዛ አካባቢ ያለ መኖራቸው ምናልባት ችግሩን በቀላሉ መቆጣጠር እንዳይቻል እና የከፋ እንዲሆን ያደረገው ይመስለኛል። ምናልባት በኢትዮጵያ ሳይድ ያሉትም ለምሳሌ ለምንድን ነው ደከም ያሉት ሲባል የኢትዮጵያ መንግስትም የጦር ዝውውሩን ከመቆጣጠር አኳያ ሰፊ ስራ ስለተሰራ፣ ግን በዛኛው በደቡብ ሱዳን በኩል ደግሞ ተመሳሳይ ስራ ስላልተሰራ፣ እንግዲህ ይሄ ይመስለኛል እነሱን በተለይ ሙርሌዎችን ከሌሎቹ በጣም ጠንክረው እንዲወጡ እና የሌሎቹ ደግሞ አንጻራዊ ደካማ ሆኖ መታየት እንደዚህ አይነት ነገሮችን በተደጋጋሚ እንዲያደርጉ ያበረታታቸው ይመስለኛል። ዶክተር ደረጀ ፈይሳ በአለም አቀፍ ህግና ፖሊሲ ተቋም ተመራማሪና በጋምቤላና አፋር ክልል ጥናት ያደረጉ የሚያደርጉ አንትሮፖሎጂስት የማህበረሰብ አጥኝ ናቸው በጣም ነው ማመሰግነው ዶክተር ደረጀ በጣም አመሰግናለሁ ወደ ተከታዩ የመጽሔት ትንታኔ ርዕስ እናልፋለን። በኢትዮጵያ ላለው ድርቅ መርጃ ይሆን ዘንድ ዓለም አቀፍ ትብብር ለኢትዮጵያ መብት የተባለው ቡድን በትላንትናው ዕለት አንድ የገንዘብ አስተዋጽኦ መርሃ ግብር አካሂዷል። በሜሪላንዷ የሲልቨር ስፕሪንግ ከተማ በሚገኘው በሸራተን ሆቴል የነበረውን ፕሮግራም ከዓለም አቀፍ ትብብር ለኢትዮጵያ መብት የዋሽንግተን ዲሲ ጋር በመሆን ያዘጋጁት የዋሽንግተን ዲሲው የግብረ ኃይልና እንዲሁም በዓለም አቀፍ ደረጃ በኢንተርኔት አማካኝነት የተባበረውን የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ እሳት ጋር በመሆን ነው። በዚህ መርሃ ግብር ምንም እንኳን የተጠበቀውን ያህል ሕዝብ ባይገኝም የነበረው ተሳታፊ ግን በከፍተኛ ንቃትና ተሳትፎ የመርዳት ፍላጎቱን እንዳሳየ በስፍራው የተገኘው ባልደረባችን አዲሱ አበበ ገልጦልናል። ከልዩ ልዩ የሲቪክና የሃይማኖት ተቋማት ከተውጣጡ የዋሽንግተን ዲሲና አካባቢው ህብረተሰብ በተሳተፉበት የገንዘብ አስተዋጽኦ ቀላል ነው የማይባል እርዳታ መገኘቱን ከዝግጅቱ አስተባባሪዎች ተረድቻለሁ። የሲቪክና የሃይማኖት ተቋማት ተወካዮችን ጨምሮ ከወጣት እስከ አዛውንት ኢትዮጵያውያን ተገኝተው እርዳታቸውን ለግሰዋል። ቃል ከተገባው ሌላ በአዳራሹ ወደ 300 ዶላር ኢሳት በዓለም አቀፍ ደረጃ በድረ ገጽ ባካሄደው የማሰባሰብ ዘመቻ በትናንት ሁለት ማለት ነው ወደ 220 ዶላር እንደተሰባሰበ ተገልጧል። በኢትዮጵያ ላለው ድርቅና ረሃብ ግሎባል አላያንስ ከዲሲው ግብረ ኃይል ጋር በመተባበር ያካሄደው የትናንቱ የእርዳታ አሰባሰብ መርሃ ግብር በመላው ዓለም ነበር የተካሄደው ማለት ነው። ፕሮግራሙ ዘግይቶ በመጀመሩ የመድረክ አስተናባሪው ይቅርታ ጠይቆ ሲያበቃ ከዚያ በፊት አለ ከዛ ፊት እንግዲህ በሀገራችን በተከሰተው በተለያየ ምክንያት በኦጋዴን፣ በኦሮሞ፣ በአማራው፣ በጋምቤላው፣ በወልቃይት እየተደረገ ያለውን ትመለከት ካላችሁ ወገኖቻችን ተራቡ ያስተናነሰ ጭት በወገናችን እየተከሰተን ያለው ይህንም በተመለከተ ለአንድ ደቂቃ የህሊና ጸሎት እንድናደርገ ቀዳሚው ተናጋሪ ሊቀ ጳጳስ አባ ፊልጶስ ነበሩና፣ የተጋበዝኩት ለጸሎት ቢሆንም መድረኩን አንዴ ከያዝኩ ከልካይ የለኝም፣ በጉዳዩ ዙሪያ መናገሪያ አይቀርም ብለው ሲጀምሩ በጥበቃ ተሰላችቶ የነበረውን ህዝብ ፈገግ ዘና አድርገውታል። በሰባ ሰባቱም ድርቅ ነበርኩና የእኔ ዕድሜ ፈተና የበዛበት ነው ብለው የህዝቡ በትናንት ሁለት በበቂ ሁኔታ አለመሰባሰቡ እንዳሳዘናቸውም ተናግረዋል። ቀጥለውም

ተወካይ ሆና የተናገረችው ዙቤዳ ኑሪ ይህ ስብስብ ሊኖረው የሚችለውን አንደምታ እንዲህ ያስቀምጣለች። ነው ተሰባስበን ወገን ለወገን በሚል መርሃ ግብር የአቅማችንን መሞከራችን በጊዜያዊ የሕሊና እረፍት ይረዳን ይሆናል እንጂ ጥቂት ነፍስ እንድናድን ያደርገን ይችላል እንጂ የኢትዮጵያችን ስር የሰደደ የስርዓትና የደህንነት ቀንበር አንኮታፍቶ ለሕዝብ የሚበጅ በሕዝብ የተመረጠ ለህዝብ ህይወት እንጂ ለራሱ የማይሰበሰብ ስርዓት ለመመስረትና ለዘላለም የውርደት ካባ ላለማጥለቅ አንድ ላይ ያቆመናል የሚል ጽኑነት አለን። ለዚህም ዛሬ ወገንን ለመታደግ እስላምና ክርስቲያን ለቅዱስ ወገናዊ እርዳታ በአንድ ተሰልፈናል። የብሔርና የፖለቲካ ልዩነት ወግድ ብለናል። ረሃቡንም መንስኤውንም ለመንቀል በአንድ መቆማችን ስንገልጽ በአንድ የመብላት አንድ ሲኖ መጠጥ አቶ ስጋው ተልጦ በነፍስ ውጭ በነፍስ ጊቢ ላይ የተታለ ሚሊዮን ህጻናት ስም ነው። ብዙ ጊዜ ያላጋጠመኝን አንድ ለየት ያለ ሁኔታ ተመልክቻለሁ። ትናንት አራያነት ያለው በመሆኑም ባጭሩም ቢሆን ላቅርበው። እዚህ ሀገር የተለመደ ነው። የሰፈር ልጆች፣ የትምህርት ቤት ጓደኞች ማኅበር አቋቁሞ መገናኘት፣ መዋየት፣ መረዳዳት የአዲስ አበባው ካዛንችስ አብሮ አደግ ጓደኛሞች ታዲያ ለራሳችን መረዳጃ ብሎም ለመዝናኛችን ካሰባሰብ ነው የማህበራችን ገንዘብ ውስጥ ለተራቦ ወገኖቻችን ይችን መስጠት እንወዳለን ብለው መድረክ ላይ ቀርበዋል። የግሎባል አላያንሱ ሊቀመንበር አርቲስት ታማኝ በየነ ነው ያስተዋወቃቸው። ቀላል ነገር ይመስላል። ካዛንችስ እና አካባቢው ጓደኞች ናቸው እና ወዳጆቻቸውን በእነሱ ዙሪያ ደግሞ ያሉትን አሰባስበው አምስት ሺህ ዶላር። በነገራችን ላይ የካዛንቺሶቹን ሳሙኤል ባልቻንና ሶሎሞን ጣመኝ አየለን በግል አዋይቻቸዋለሁ ወደፊት በኢትዮጵያና በአሜሪካ ዝግጅቴ ማህበራቸውን ሳስተዋውቅ አቀርባቸዋለሁ። ታዲያ በእንዲህ አይነቱ የወገን እርዳታ ላይ ውድድር፣ መንፈሳዊ ቅናት፣ ፉክክር ሲኖርና ከማን አንሼ ሲታከልበት ደስ ይላል። የፈርስ ሂጅራው የመስጅዱ ኢማም ሀሊድ መሐመድ ኦማር ድርጅታቸው 500 ዶላር መለገሱን ገልጠውልኛል ይህንን ገንዘብ አሉ፣ ይህንን የለገስነውን ደግሞ በደግ ሚዛናችን ላይ ቅያማ ቀን ወይም ትሳኤ ቀን እንዲያደርግልን፣ እንደዚሁም የተራቡትን ወንድሞቻችን ከዚህ ከረሃብ እንዲያወጣልን፣ ለያችን ሀገር በዝናብ በረከቱ እንዲደርሳት አላህን ስብሃነ ወተዓላ እንማጸናለን። ጎላ ጎላ ያሉትን አስተዋጽኦዎች ለመጠቃቀስ እንጂ በስፍራው የተገኙ የተለያዩ ማኅበራትና የሃይማኖት ተቋማትም በየተወካዮቻቸው አማካኝነት የቻሉትን አበርክተዋል። መድረኩ ላይ እንደደረሰ በሸማ በየፈርጁ ይለበሳል አይነት ንግግር የጀመረው የግሎባል አላያንሱ ሊቀመንበር ታማኝ በየነ ነው። ለስለስ ባለ አጀማመር እኔ የኪነ ጥበብ ሰው ነኝ። አሁንም ቢሆን ግን ያ መንግስትን የሚቃወመው የሚል ቅጽል ታክሎብኛል። እናባካችሁ ነገሮችን እንለይ። እኔ ዛሬ እዚህ የቆምኩት የፖለቲካ ንግግር ለማሰማት ወይም ሁሌ የምነቅፈው መንግስት ለመኮንን አይደለም። የዛሬ አቀራረቤ ለልዩ እጅግ ለተከበረ ዓላማ ነው። ወገናችን ተርቧል። የዕለት ጉርሱን ያገኝ ዘንድ እንድረስለት፣ እጆቻችንን እንዘርጋ ለማለት ነው ብሎ ያሌላ ይሄ ሌላ የሚል ማሳሰቢያውን አስቀድሞ አሰምቶ ነበር። ለምንድነው ከዘመን ዘመን ረሃብ መጠሪያችን የሆነ የሚለውን ማንኛችን የሚፈትን ጥያቄ እንደ ሰው ምን እያደረግን ነው የሚለው ነው እንጂ መንግስትን በመልክ በመልኩ ወንጀሉን ላቀርበው እችላለሁ። ዛሬ ግን አለም የተገናኘ ነው። ብዙ ሰውም አልጠብቅም። ህክምና ሰዎች፣ ተጠንቀቁ፣ ይሄኛውን ተውት፣ ይሄን አትብሉት የሚል ምክር ነው የምንሰማው። በሀገራችን የሚበላ የለም ነው የዕለት ዕለት ንግግሩ። ለዚህ ነው በዚች ቀን እንደ ማንኛውም ሰው ዛሬ የምትሄዱበት የግል ጉዳይ ይኖራቸዋል። የዛሬ ወጣችሁት እንግዲህ ብታወሩበት የምትችሉ ሌላ ቦታ አላችሁ ከራሳችሁ ሊናጋ ነገር ማየት ፈልጋችሁ የጎደለ ነገር እንዳለ አምናችሁ ኢትዮጵያ ውስጥ ያለው ነገር እንቅልፍ ተነስቷችሁ ይሄን ጊዜ ወስዳችሁ እዚህ አዳራሽ ውስጥ የመጣችሁ ታላቅ አክብሮት አለኝ ዝቅ ብዬ እጅ ነሳችኋለሁ እውነቴን ነው የምነግራቸው ኢትዮጵያ ውስጥ ያለውን ረሃብ የዓለም መንግስታት በሙሉ በነፍስ ወከፍ

ማን ኃላፊነት ይውሰድ? የእኔ ጉዳይ ነው ብሎ የሚቆመው ቁጥር ይሄ ብቻ ነው። ያ ምስኪን ህዝብ አያሳዝንም? በዚህ ግን ተስፋ መቁረጥ የለብንም። ልናደርግ የምንችለው ጥቂቶች አለም ሲቀይሩ አይተናል። ጥቂቶች አብሮ በመቆም የሌላውን መንፈስ ሲቀይሩ አይተናል። እኛ ጥቂት መስለን የምንታየው ዛሬ በዚህ አዳራሽ ውስጥ ያለን፣ ብዙዎችን በመልካም መንገድ እንቀይራቸዋለን። መልካም በማድረግ ዛሬ ጥሩ ስራ በመስራት እንቀይረዋለን። አድማጮቻችን ከታማኝም ሆነ ከሌሎቹ የትናንቱ ፕሮግራም አዘጋጆችና ታዳሚዎች ጋር በግል ተወያይቻለሁ። እንደ አስፈላጊነቱ በሌሎች ዝግጅቶች ለማቀረብ እንሞክራለን። ለአሁኑ ሰላም። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን ስርጭት ነው። እየተከታተላችሁ ያላችሁት ክቡራትና ክቡራን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ዌብሳይታችን ነው። በዛም ልታገኙ ትችላላችሁ። ዝግጅቶቻችሁንን ልታዳምጡ ልጽፉ ትችላላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን ከአስተያየቶቻችሁ ጥቂቱን እናስደምጣችሁ። ይ ቪኦች እንደምን በወገኖቻችን ላይ በጋምቤላ ክልል የደረሰው ኢሰብአዊ ድርጊት ሁላችንንም አሳዝኖናል። አብዛኛዎቻችን ፈረንሳይ ላይ በደረሰው እልቂት ሀዘናችንን ስንገልጽ እና የዓለም ማስ ሚዲያዎች ሁሉ ስንጫጩ ነበር። ነገር ግን በአሁኑ ወቅት በኢትዮጵያ ላይ የደረሰው ከተጠቀሰው ቁጥር እጅግ እጅግ የላቀ ነው። ነገር ግን በመንግስትም ሆነ በሌሎች ሚዲያዎች ይህን ያህል አልተነገረም። ምናልባት እናንተ ዝርዝሩን ተከታትላችሁ ልትገልጹ ትችላላችሁ። የሀገሪቷ መንግስትም ቢሆን የውጭውን ሰላም አስከብራለሁ ብሎ በሶማሌ እና በሌሎች ክልሎች ስዳክር ይታያል። ነገር ግን የራሱን ዜጎች መጠበቅ ያልቻለ የመጨረሻ ደካማ ደካማ መንግስት መሆኑን በዚህ ማረጋገጥ ይቻላል። በተጨማሪ በአሁኑ ወቅት ሰራዊቱ ተበትኖ የሚገኘው በከተማዎች ውስጥ ስልጣን ለመጠበቅ እንጂ ምንም አገሪቷን ለመጠበቅ ያልተዘጋጀ ሰራዊት መሆኑን ነው የምንመለከተው። በአገሪቷ ውስጥ በሚፈጠረው ችግር ሰላማዊ ዜጎችን ህፃን፣ አሮጊት፣ ሽማግሌ ታይለይ የሚጨፈጭፍ ጀግና መስሎ የምታይና ነገር ግን ከውጭ የሚመጣውን ሀይል በዚህ አይነት መልኩ ልከራከር ያልቻለ ደካማ ሰራዊት መሆኑን ነው የምንረዳው በወገኖቻችን ላይ ለደረሰው እልቂት ከልብ ተስፋችን እናዝናለን። እግዚአብሔር ኢትዮጵያን ይጠብቃት። አመሰግናለሁ። ጤና ይስጥልኝ ብዬ እንደምን አላችሁ የሰጥ አገባብ ያደረጋችሁ ፕሮግራም ላይ ነው። ስለ ኢትዮጵያ መንግስት ተጽኖና ስለ ተቃዋሚዎች ጥንካሬ በተደረገ ላይ ሰምቼዋለሁ። ጥሩ ነው። ነገር ግን የተቃዋሚዎች ባለፈው ቅንጅት፣ በኋላም አንድነት፣ አሁኑ ሰማያዊ ፍትክልም የሚሉት ችግሩ ተመንግስት ብቻ አይመስለኝም። የመንግስት ችግር እንዳለ ሆኖ የሚያደርግባቸው ተጽዕኖ ነገር ግን እነሱም የስልጣን ጥመኝነት አለባቸው እርስ በርሳቸው ዲሞክራሲያዊ አይደሉም እርስ በርሳቸው አይገማገሙም እርስ በርሳቸው አይተባበሩም አይመሳሰሉም መነጣጠልን ስልጣንን እኔን ሊቀመንበር እኔ በብዙ ፓርቲዎች አይተነዋል በአንድነት በኢዳፓ በቅንጅት በሰማያዊ አሁን እያየነው ነው በብዙ አይነት ድርጅቶች እናየዋለን። ይህ ነገር በጣም ራሳቸውን ከማዳከም በስተቀር ስበውን ወደ መንግስት እያሳበቡ ራሳቸው ለምን አንድነት መንግስትን ለመጣል ተፈለጉ? ለምን አንድነት አይፈጥሩም? ለምን የተሻለ ነገር ለመስራት አይጥሩ? መንግስትን ከመኮነን በተረፈ መንግስት ተጽዕኖ እንደሚያደርግ ማንኛው ቋን ችግር አለ፣ ልክ ነው። ግን እነሱ ተመልከቱ። ፕሮፌሰር በየነ ጴጥሮስ ስንት አመታቸው ነው በስልጣን ላይ ያሉ? ለምን ለሚቀጥ ወቅት ትውልድ አይሰጡ አይለቁ። ስለዚህ ዲሞክራሲያዊ ነታቸው ከነሱ ይጀምራል። ሌሎቻችሁም በፕሮግራሞቻችን ላይ ያላችሁን አስተያየት ጻፉ፣ ደውሉ፣ የመከራከሪያ ሀሳቦቻችሁንም አቅርቡ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19፣ 22፣ 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። አሁን ሳምንታዊው ዝግጅት ስፖርት በሰለሞን ክፍሌ ዛሬ በተካሄደው በዓለም ዝነኛው የቦስተን ማራቶን የሴቶቹን አጸደ ባይሳና ትርፊ ነገሪ የወንዶቹን ለሚብርሃኑ ለሊሳ ደስሳና ጸጋይ አሸንፈዋል። ዝርዝሯለን። በእግር ኳስ የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር የመጀመሪያ ጨዋታዎች በሳምንቱ ማብቂያ ተካሂደዋል። በሰባት ጨዋታዎች 15 ጎሎች ተመዝግበዋል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። አሁን ከመሸ ከሁለት ሰዓት በፊት ባበቃው 120ኛው የቦስተን ማራቶን የኢትዮጵያ አትሌቶች በሁለቱም ጾታዎች ድል ተቀዳጅተዋል። በወንዶቹ ከአንደኛ እስከ ሦስተኛ ተከታትሎ በመግባት ታሪክ የሠሩት የኢትዮጵያ ራውጮች አንደኛ ለሚሃይሌ ብርሃኑ፣ ሁለተኛ ያለፉት ሁለት ዓመታት ሻምፒዮን ሌሊሳ ዴሲሳ እንዲሁም ጸጋይ ናቸው። በሴቶቹም ሁለቱን ቀዳሚ ስፍራ ወስደዋል። አንደኛ አጸደ ባይሳ፣ ሁለተኛ ትርፊ ነገሪ ሆነዋል። ቀዳሚዎቹ ዋንጫና የአንድ መቶ ሃምሳ ሺ ዶላር ሽልማት ሲያገኙ ሁለተኛና ሦስተኛ የወጡት ሜዳሊያና የ75 እንዲሁም የ40 ሺህ ዶላር ቼክ ተቀብለዋል። ያለፈው ዓመት የሴቶቹ ሻምፒዮን ኬንያዊቷ ካሮላይን ሮቲች ዛሬ አልሆነላትም፣ አቋርጣ ለመውጣት ተገድዳለች። በዛሬው ውድድር ላይ ከ50ዎቹም የዩናይትድ ስቴትስ ክፍለ ግዛቶችና ከ81 ሀገሮች የመጡ ሯጮች ተሳትፈዋል። በጠቅላላው 30 ሺህ ሯጮች የተሳተፉበት ሲሆን የጸጥታ ጥበቃው ከመቼውም በበለጠ በሚታይና በማይታይ መልኩ ተጠናክሮ ታይቷል። ከሦስት ዓመት በፊት ቦስተን ማራቶን ላይ አሸባሪዎች ባደረሱት ጥቃት ሦስት ሰዎች ሞተው ከ260 በላይ እንደተጎዱ ይታወሳል። በ2013 ጥቃት እግሮቻቸውን ያጡ ሁለት ሯጮችም ዛሬ ለመጀመሪያ ጊዜ በውድድሩ ተሳትፈዋል። አጸደባይሳ ባይሳ በውድድሩ ማብቂያ ላይ በሰጠችው አስተያየት የዛሬውን የቦስተን ማራቶን ለመጪው የሪዮ ኦሎምፒክ ዝግጅቷ እንደሚረዳት አስረድታለች። ኦሎምፒክ የወደን ቦስተን ማራቶኒ ባየ ዋና ብይ ባየ ቦስተን ማራቶን በአብዛኛው የሚታወቀው ፈጣን ጊዜ በማስመዝገቢያ አመችነቱ ሳይሆን በመሮጫ ጎዳናው አስቸጋሪነት ነው። ዳገትና ቁልቁለት ይበዛዋል። ለዚህም ነው አሸናፊዎቹ የገቡበት ጊዜ ብዙም ማራኪ መስሎ ያልታየው። በሌላ የአትሌቲክስ ስፖርት ዜና ወደ አዲስ አበባና አስመራ እናመራለን። በቅድሚያ ገዛይን ጽዮን መስቀል ከአዲስ አበባ ሰባ አምስተኛ የኢትዮጵያ አትሌቲክስ ሻምፒዮና ከሲጣጭ ረቡዕ ሚያዚያ አስራ ሁለት አስራ ስድስት ሁለት ሺህ ስምንት አለ ለተከታታይ አምስት ቀናት በአዲስ አበባ ስታዲየም እንደሚካሄድ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። የፌዴሬሽኑ ከፍተኛ ባለሙያ አቶ ስለሽዱ ስርዓት እንደገለጹት ሩጫ፣ ውርወራና ዝላይን ባካተተው በዚሁ የሻምፒዮና የክለብና የክልል አትሌቶች ተሳታፊ ይሆናሉ ለመጀመሪያ ጊዜ ዶፒንግ ምርመራ እንደሚደረግም ጠቁሞ አላቶ ስለሽ የዘንድሮው ሻምፒዮና ለየት የሚያደርገው ደግሞ ለሪዮ ኦሎምፒክና ለሀያኛው አፍሪካ ሻምፒዮና ተሳታፊ የሚሆኑ አትሌቶች የሚታዩበት በመሆኑ የመሸናነት ፉክክሩ ጠንካራ ይሆናል ብለዋል። ገዛ ንጽዮን መስቀል እና አመሰግናለሁ። ወደ አስመራ ስናልፍ አዲሱን ዘጋቢያችንን ብርሃነ በርሄን እናገኛለን። በኤርትራ እየተካሄደ ያለውን የቢሲክሌት ውድድር ዜና ይዟል። ሰላም ብርሃነ፣ መቀጠል ትችላለህ። የዚህ ዓመት የኤርትራ ዞር በሚል መጠሪያ የሚታወቀው የብስክሌት ውድድር ባለፈው ቅዳሜ ሚያዝያ ሰባት ሁለት ሺ ስምንት ዓመተ ምህረት ጀመረ። ይህ ፈንቅል ቻሌንጅ የሚል መጠሪያ የተሰጠው ውድድር የአንድ ነጥብ ሁለት የፈረስ ጉልበት ያለውና የአንድ መቶ አስራ ሶስት ኪሎ ሜትር ርቀትን የሸፈነ ውድድር ከፈሮ ተነስቶ ምጽዋ ከተማ ላይ ያበቃ ሲሆን ኤርትራውያን ተወዳዳሪዎች ከአንደኛ እስከ ሶስተኛ በመውጣት ውድድሩን በድል አጠናቅቀዋል። ተወዳዳሪዎች በሰዓት ሰላሳ ስምንት ነጥብ አምስት ኪሎ ሜትር ፍጥነት እየተጓዙ ያጠናቀቁት ውድድር ሚካኤል ሀብቶም በሁለት ሰዓት አምሳ ስድስት ደቂቃ ሰላሳ ሁለት ሰከንድ አንደኛ ሆኖ ውድድሩን ሲጨርስ አድሃኖም ዘሚካኤል በአንድ ሰከንድ ተበልጦ ሁለተኛ ሲሆን ሚሊዮን አማንኤል ደግሞ ሶስተኛ በመውጣት ተሸላሚዎች ለመሆን ችለዋል። ያለፈው እሑድ ሚያዝያ ስምንት ሁለት ሺ ስምንት የቀጠለው ሁለተኛ ዙር ውድድር ቸርኪቶ ማሳዋ የሚል መጠሪያ እየተሰጠው ሆኖ የአንድ ነጥብ ሁለት ፈረስ ጉልበት ያለው ነው። ይህ በምጽዋ ከተማ ውስጥ የተደረገው የአስፋልት ውድድር አንድ መቶ አስራ ሰባት ነጥብ ሰባት ኪሎ ሜትር ርቀትን የሸፈነ ሲሆን ተወዳዳሪዎች በሰዓት አርባ ሁለት ኪሎ ሜትር ፍጥነት እየበረሩ ውድድሩን ጨርሰዋል። በዚህ ሁለተኛ መድረክ ውድድር ኤርትራውያን ተወዳዳሪዎች ተስፎም ኦቅባ ሚካኤል በሁለት ሰዓት ከሀያ አርባ ስምንት ደቂቃ ሀያ አራት ሰከንድ አንደኛ ሲሆን፣ ዮናታን ሀይሉ በተመሳሳይ ሰዓት ሁለተኛ፣ ሜሮን ተሾመ ደግሞ በስድስት ሰከንድ ተበልጦ ሶስተኛ በመውጣት የመጀመሪያ ዙር ውጤታቸውን ደግሞው አመዝግበዋል። የዚህ ዓመት የኤርትራ ዙር ላይ ከኤርትራ፣ ሱዳን፣ ሩዋንዳ፣ ግብጽ እንዲሁም አሞረ ቪታ ከተባለች የጣሊያን ክለብ እና ባይክ ኤድ ከተባለች የጀርመን ክለብ የመጡ አርባ አራት ተወዳዳሪዎች እየተሳተፉ ይገኛሉ። የሚቀጥለው ሶስተኛ መድረክ ውድድር የፊታችን ማክሰኞ ከባረንቱ ከተማ ተነስቶ ተሰነይ ከተባለችው ከተማ ላይ የሚጨርስ ይሆናል። ብርሃነ በርሄን ከአስመራ ለሪፖርቱ አመሰግናለሁ። በመጨረሻ እግር ኳስ እንደገና ወደ አዲስ አበባ ይሆናል የምወስዳችሁ። የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር የመጀመሪያ ጨዋታዎች በሳምንቱ ማብቂያ ተካሂደዋል። በሰባት ጨዋታዎች አስራ አምስት ጎሎች ተመዝግበዋል ይላል ገዛ ይንጾ መስቀል። በአዲስ አበባ ስታዲያም ኢትዮጵያ ቡና ኢትዮጵያ ንግድ ባንክን በተጨማሪ ሰዓት ዘጠና አምስተኛው ደቂቃ ላይ ነው በተሰጠፉ ጭንቅላት ምት አንድ ለባዶ አሸንፏል። የኢትዮጵያ ቡና ደጋፊዎች የስፖርት ክለቡን አመራሮች በየስማቸው እየጠሩ ያሰሙት የነበረው ተቃውሞና ውግዘት ከጨዋታው ይልቅ የተመልካችን ትኩረት ወስዷል። መከላከያ መብራት ኃይልን ብዙም ሳይቸገር ሁለት ለባዶ ባሸነፈበት ጨዋታ ፍሬው ሰለሞንና ማራኪ ወርቁ ናቸው ለመከላከያ ጎሎቹን ያስቆጠሩት። መከላከያ ሙሉ ነጥብ ይዞ መውጣቱ ከአስረኛ ደረጃ ወደ ስድስተኝነት ለመምጣት ችሏል። የመከላከያ አሰልጣኝ አቶ ገብረ መድን ሀይሌ ቡድናቸው ለማሸነፍ የቻለው የተጫዋቾች ለውጥ በማድረጋቸው እንደሆነ ተናግረዋል። ቅዱስ ጊዮርጊስና አዳማ ከነማ አልተሸናነፉም፣ አንድ ለአንድ አቻ ተለያይተዋል። እዚህም ላይ በደጋፊዎች መካከል በተቀሰቀሰ አምባጓሮ የድንጋይ መወራወር በተመልካቾች ላይ የመፈልከት የመቁሰል አደጋ አስከትሏል። ወንበሮች ተነቃቅለዋል ተሰባብረዋልም። በርካቶች ሁለተኛ ወደ ስቴዲየም ድርስ እንደማይሉ ሲናገሩ ተሰምተዋል። አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን፣ ካለን ጊዜ አንጻር ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። እኛም ሰሎሞንን ገዛኸኝና ብርሃንን እናመሰግናለን። ጥቂት ሰከንዶች ናቸው የቀሩን። ለፕሮግራማችን ፍጻሜ ድንቁ መሰንቆኛ ጌታ መሳይ አበበ በሰባ ሁለት ዓመት ዕድሜው ከትናንት በስቲያ ቅዳሜ አርፏል። ሐዘናችንን እንገልጻለን። የጌታ መሳይ አበበን ሕይወትና ስራዎች በራዲዮ መጽሔት በሁዱ ፕሮግራማችን እንዘከራለን። በዛሬ ያለውን ታዲያ በዚሁ ማብቃታችን ነው መሰናበት ጤና ይስጥልን። ትግርኛ ይቀጥላል ከኛ ቀጥሎ